የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በወቅታዊ ጉዳዮች አስመልክቶ በዛሬው ዕለት ለክልሉ መገናኛ ብዙሃን መግለጫ ሰጥተዋል። ምክትል ርዕሰ መስተዳድሩ ብልጽግና ፓርቲ የኢህአደግን ስልጣን መውረስ አይችልም ብለዋል። ሙልጌታ አጽብሃ ዝርዝር ዘገባ አለው። የትግራይ ክልል ምክትል ርዕሰ መስተዳድርና የህዝባዊ ወያነ ሓርነት ትግራይ ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል በዛሬው ዕለት በወቅታዊ ጉዳዮች ላይ ለክልሉ መገናኛ ብዙሀን በሰጡት መግለጫ ህወሀት ከብልጽግና ፓርቲ ጋር ያለውን ልዩነት በግልጽ አስቀምጧል ያሉ ሲሆን ወገንተኝነቱም ለአርሶ አደር ነው ሲሉ ተናግረዋል። አብዮታዊ ልማታዊ ዲሞክራሲያዊ መስመር ከማይቀበል ፓርቲ ጋር መቀጠል አንችልም ሲሉ ተናግረዋል። ምክትል ርዕሰ መስተዳድሩ ያለን ልዩነት በግልጽ ለመወያየት በእኛ ወገን ቡድን ተቋቁመዋል ብለዋል። በፌዴራል መንግስትም ቡድን እንደተቋቋመ ተናግሯል። በተጨማሪም በአሁኑ ጊዜ ፓርቲና መንግስት እየተደባለቁ ናቸው፣ መስተካከል አለበት ብለዋል። ዶክተር ደብረጽዮን በመግለጫቸውም የኢህአዴግ ስልጣን ብልጽግና ፓርቲ መውረስ አይችልም በማለት ተቃውሟል። በህገወጥ አካሄድ ከስልጣን ማውረድና መሾምም ተጀምሯል ያሉ ሲሆን ይህንንም በክልሎችም እየተፈጸመ ነው በማለት ተቃውመውታል። የክልሉ ወረዳዎች እንዳ አዲስ የማደራጀት ሂደት አስመልክቶ በሰጡት ማብራሪያም ጉዳዩ ላይ ውሳኔ የሚሰጡ የቀበሌ ምክር ቤቶች ናቸው ያሉ ሲሆን በመጨረሻም የክልሉ ምክር ቤት እንደሚያጸድቀው ገልጸዋል። መንገድ በመዝጋት የሚፈታ ችግር የለም ያሉት ምክትል ርዕሰ መስተዳድሩ በትግራይ የሚፈጠር የሆነ ይሁን ችግር በህግና ስርዓት ብቻ ነው የሚፈታው ብለዋል። በትግራይ ውስጥ የክልሉ ህዝብ ህልውናና ደህንነት ጠብቀው ከሚሰሩ የፖለቲካ ፓርቲዎች ጋር በጋራ ለመስራት የሚያስችል ፎረምም እንደ ተቋቋመ ምክትል ርዕሰ መስተዳድሩ ተናግረዋል። የብልጽግና ፓርቲ ቃል አቀባይ አቶ አወሉ አብዲም፣ ሕጋዊ ሰውነት የነበራቸው ፓርቲዎች በጠቅላላ ጉባኤ ራሳቸው አክስመውና የሀገሪቱና የምርጫ ቦርድ ሕግ ተከትለው የፈጠሩት ፓርቲ በመሆኑ የኢህአዴግ ስልጣን መብቶችና ግዴታዎች ወደዚህ ውህድ ፓርቲ ይተላለፋሉ ሲሉ ለአሜሪካ ድምፅ ከዚህ በፊት ተናግሯል። ምርጫ ቦርድም ሕጋዊ እውቅና የሰጠን ሕጋዊ መንገድ የተከተለና አስፈላጊ መስፈርት ስላሟላን ነው ሲሉ ገልፀው ነበር። ለአሜሪካ ድምፅ ሙልጌታ ጽበሃ መቀለም